Start the conversation with your new audience today. Email sales at sbs.com.au. In <laughs> the the በኦሮሚያ ልዩ ዞንና በአማራ ክልል ሰሜን ሸዋ ዞን በተሰነዘሩ ጥቃቶች ሳቢያ የሰላማዊ ሰዎችን መገደል መቁሰልና መፈናቀልን የሚያመላክቱ ሪፖርቶች በእጅጉ አሳሳቢ መሆናቸውን አስታወቀ። መግለጫው ማናቸውም ቡድናት ሰዎች መኖሪያቸውን ለቀው እንዲወጡ አመፅን መጠቀም እንደማይገባው ያሳሰበ ሲሆን በማያያዝም ለሰላማዊ ሰዎች ጥበቃ እንዲደረግና ለኢትዮጵያ ውስብስብ ፖለቲካዊና የደህንነት ቀውሶች በውይይት መላ የማበጀት ቁርጠኝነት እንደሚያሻ አምባሳደር አርቪን ማሲጋ ጥሪ ማቅረባቸውን አስታውቋል። አውስትራሊያን ለቀው ለመውጣት እምቢኝ የሚሉ ጥገኝነት ጥያቄዎች እስከ አምስት ዓመት የሚደርስ እስር እንደሚያገኛቸው ግድ የሚያሰኝ ረቂቅ ድንጋጌ ወደ ህግ መወሰኛው ምክር ቤት ተልኳል። ረቂቅ ህጉ ወደ ህግ መወሰኛ ምክር ቤት የተላከው ዛሬ ማክሰኞ ማርች 26 ከህዝብ ተወካዮች ምክር ቤት አብላጫ ድጋፍን አግኝቶ በማለፉ ነው። በረቂቅ ህጉ መሰረት የኢሚግሬሽን ሚኒስትር አንድሩ ጃይልስ ገኝነት ጠያቂዎችንና ሌሎች ፍልሰተኞችን በቀጥታ ከሀገር የማስወጣት ሥልጣን ይኖራቸዋል። የኢሚግሬሽን ሚኒስትሩ ረቂቅ ህጉ የአውስትሬሊያን የሰብአዊ መብቶች ግዴታዎች ያሟላ እንደሁ ቢናገሩም፣ የግል ተመራጯ የምክር ቤት አባል ካይሊ ቲንክ ረቂቅ ህጉ የሰብአዊ መብቶች ጥበቃን ስለማክበሩ ስጋት እንዳላቸው ገልጠዋል። በሌላም በኩል የሰብአዊ መብቶች ህግ ማዕከል በፊ ነው ረቂቅ ህጉ ስደተኞችን ለወንጀለኝነት ይዳርጋል ሲል አመላክቷል። የተቃዋሚ ቡድን የኢሚግሬሽን ቃል አቀባይ ዳንቲያን በበኩላቸው ረቂቅ ድንጋጌውን አስመልክቶ ጥብቅ ትኩረት እንደሚያሻው በማመላከት የሕግ መወሰኛ ምክር ቤቱ ትኩረት ሰጥቶ እንዲመለከተው ግፊ የሚያደርጉ መሆኑን ጠቅሰዋል። የታዝማኒያ ሌበር ፓርቲ መሪ ረቤካ ዋይት የፓርቲያቸውን በክፍለ አገር ምርጫ ድል መነሳት ተከትሎ ከአመራር ኃላፊነታቸው እንደሚነሱ አስታወቁ። ወይዘሮ ዋይት የታዝማኒያ ፕሪምየር ለመሆን የሌበር ፓርቲን መርተው ለሦስት ጊዜያት ለምርጫ የቀረቡ ቢሆንም አንዳችም በለስ ሳይቀናቸው ቀርቷል። ወይዘሮ ዋይት ጊዜው በሚቀጥለው ምርጫ ወቅት መንግሥት ለማቆም የሚሻ መሪ ነው ሲሉም በመግለጫቸው አመላክተዋል። የዊኪሊክስ መስራቹ ጁሊያን አሳንጅ ወደ ዩናይትድ ስቴትስ ተላልፎ ይሰጥ ወይም አይሰጥ እንደሁ ዛሬ ማርች 26 ማምሻውን ያውቃል። አቶ አሳንጅ የዩናይትድ ስቴትስን ወታደራዊ ምስጢር ያዘሉ መረጃዎችን ለአደባባይ አብቅቷል በሚል ክስ ወደ አሜሪካ ተላልፎ እንዲሰጥ ዩናይትድ ስቴትስ ጥረት እያደረገች ሲሆን ተላልፎ ከተሰጠም እስከ 175 ዓመታት የሚደርስ የስራት ብይን የስራት ብይን ይጠብቀዋል። የተባበሩት መንግስታት፣ እስራኤል ጋዛ ውስጥ የዘር ማጥፋት ድርጊት መፈጸሙን የሚያመላክት ሪፖርት ዛሬ ይፋ ያደርጋል ተብሎ እየተጠበቀ ይገኛል። የመንግስታቱ ድርጅት የፍልስጤም ግዛቶች የሰብዓዊ መብቶች ራፖርተር ፍራንቼስካ አልባኒዚ ሲናገሩ፣ እስራኤል የዘር ማጥፋት ከሚባሉት አምስት ድርጊቶች ውስጥ ሶስቱን ፈጽማለች ብለዋል። ይህ በእንዲህ እንዳለም የተመድ ጸጥታ ምክር ቤት እስራኤል በአስቸኳይ የተኩስ አቆም እንድታደርግ በአስራ አራት ድጋፍና በአንድ ድምፀ ተአቅቦ አሳልፏል። ድምፀ ተአቅቦ በማድረግ ውሳኔው እንዲያልፍ ያደረገችው የእስራኤል ብርቱ ወዳጅ የሆነችው ዩናይትድ ስቴትስ ናት። ፖድካስቶችን ለማድመጥ ኤስቤስ አምሐሪክ እንዲከተሉ ወይም ኤስቤስ ዶት ኮም ዶት ዩ አምሐሪክ ድረገጽን ይጎብኙ።